የሕፃናት መብቶችና ደህንነት ላይ ያተኮረ የሰሜንና የምስራቅ አፍሪካ ሀገሮች ስልጠና ትናንትናና ዛሬ አስመራ ላይ ተካሂዷል። ብርሃን በረሀ ዝርዝሩን ይዟል። በዚህ የኤርትራ ከፍተኛ የመንግስት ባለስልጣናት፣ የአፍሪቃ የሕፃናት መብትና ደህንነት ባለሙያዎች ጉባኤ ሊቀመንበር፣ በኤርትራ የሚገኙ የተባበሩት መንግስታት ጽፈት ቤት ተወካዮች እንዲሁም ተባባሪ ድርጅቶችና ከየአገራቱ የመጡ ተወካዮች በተሳተፉበት ጉባኤ የመክፈቻ ቃላቸውን ያሰሙት የኤርትራ የሰራተኛና ማህበራዊ ደህንነት ሚኒስቴር ወይዘሮ ልዑላ ገብረአብ ኤርትራ እንደ ኤውሮጳውያን አቆጣጠር ከ1991 የሕፃናት መብት ቻርተርን በ2000 ዓ.ም ደግሞ የአፍሪቃ የሕፃናት መብት ቻርተርን እንደፈረመች በማስታወስ ኤርትራ የሕፃናት መብትን ሙሉ በሙሉ ለማረጋገጥ ሁሉንም አስፈላጊ ሀብቷን ተጠቅማ እንደምትሰራ የኤርትራ መንግስት ጠንካራ ፍላጎት እንደሆነ اشتركوا የአፍሪቃ የህፃናት መብትና ደህንነት ባለሙያ ጉባኤ ሊቀመንበር ሚስ ናንኪ ኒኮዌ በበኩላቸው ስልጠናው አገራቱ ያላቸውን እውቀት በማሳደግ ቅድሚያ የሚሰጣቸው ጉዳዮችንና ፈተናዎችን በመለየት በተግባር የሚሰሩ ስትራቴጂዎችን ለመንደፍና ከህፃናት ጋር የሚያያዙ ድንበር ዘለል ጉዳዮችንና ችግሮችን ለመለየት እንደሚረዳ ተናግረዋል። አገራቱ የአጀንዳውን ይዘት ለመተግበር በትጋት እንዲሰሩም ተማጽነዋል። በአፍሪቃ ህብረት ውስጥ ባለው የህፃናት መብትና ደህንነት ባለሙያዎች ጉባኤ ጽፈት ቤት ቤት የህፃናት መብት ከለላ ባለሙያ የሆኑት አቶ አያሌ ጌታቸው በበኩላቸው የሥልጠናው ዋነኛ ዓላማ አባል ሀገራቱ በህፃናት መብትና ደህንነት ዙሪያ ያላቸውን እውቀት ለማስፋትና በአባል አገራት መካከል የልምድ ልውውጥ ለማድረግ እንደሆነ ከተናገሩ በኋላ በስልጠናው በህፃናት እንቅስቃሴና በአፍሪካ አጀንዳ 2040 ዙሪያ ግንዛቤን የሚያሰፉፍ ጉዳዮች በዋነኝነት እንደሚነሱ ተናግረዋል። የአፍሪካ አጀንዳ በህጻናት መብት ጉዳዮች ላይ የሚባል ሰነድ አለ። ያንን ሰነድ በብዙ ሀገራት እንዲሁም ሌሎች ጉዳዩ የሚመለከታቸው ተቋማት ብዙም እውቀቱና መረጃው ስለሌላቸው ያንን ዶክመንት የማስተዋወቅ በዛ ዶክመንት ውስጥ ያሉ የመብት ጉዳዮችን የማብራራት እና የመንግስታት ኃላፊነት ከአጀንዳው አንጻር ምን እንደሆነ የማሳ የማታወቅ ስራ ለመስራት። ሁለተኛው ጉዳይ የሚያጠነጥነው ህጻናት በስደት እና ከሀገር ሀገር ወይም በአንድ ሀገር ውስጥ ሆነው ከገጠር ወደ ከተማ የሚደረጉ የተለያዩ የህፃናት እንቅስቃሴዎችን ችለን ሙቭ የምንለው በዛ ውስጥ ለህፃናት መብት ከለላ ሊደረጉ የሚገባቸው ጉዳዮች ምንድን ናቸው? አሁን ባለንበት ሰዓት የሰዎች ፍልሰት የሰዎች ስደት በጣም የበዛበት እና በተለየ መንገድ ደግሞ የህፃናትን መብት እና ጥቅም ተጽዕኖ የሚያሳድርበት ሁኔታ ስላለ በዚህ በህዝቦች ፍልሰት እና እንቅስቃሴ ውስጥ አገራት የህጻናትን መብት ለመጠበቅ ምን ምን ማድረግ አለባቸው፣ በህጻናትስ በልዩ ሁኔታ የሚገጥማቸው ችግር በነዚህ የፍልሰት እና እንቅስቃሴ ሁኔታዎች ውስጥ ምንድን ናቸው፣ የሚሉት ለይተን ለመንግስታት እና በአካባቢው ላለው የሪጂናል ኢኮኖሚ ኮሚኒቲ የመፍትሄ ሀሳቦችን ለመሰብሰብ በኢትዮጵያ የሴቶችና ወጣቶች ሚኒስቴር ጽፈት ቤት የህጻናት ዘርፍ የሚኒስተር ዴታ አማካሪ የሆኑት ወይዘሮ ዘቢደር ቦጋለ በበኩላቸው ስልጠናው ሀገራቱ ያሉበትን ደረጃ በማወቅ የተሻለ ስራ እንዲሰሩና ልምድ እንዲቀስሙ ይረዳል ብለዋል። አንደኛ ሀገራት በህጻናት መብትና ደህንነት እና ጥበቃ ዙሪያ የተፈራረሙት ቻርተር አለን እነኛን ቻርተሮች ከመተግበር አንጻር ያሉበትን ደረጃ የሚያዩበት ይሆናል። በተጨማሪም አንዱ ሀገር ከአንዱ ሀገር ኤክስፒሪንስ ሼር የሚደራረግበት የልምድ የሚለዋወጥበት መድረክ ሆኖ ነው ያገኘሁት። ያ ወደኋላ የቀሩ ሀገራትም ራሳቸውን የሚያዩበትና የተለያዩ የአሰራር ስልቶችን ህጻናትን ከመጠበቅ መብታቸውን ከማስከበር አንጻር የተለያዩ ልምዶችን አንዱ ሀገር ከአንዱ ሀገር የተለየ አካሄድን ቢከተል በመሆኑ ቀጣይ የተሻለ የህጻናት ጥበቃና የህጻናት መብትን በማስከበር የተሻለ ስራ ለመፍጠር የሚያስችል መድረክ ነው ብዬ ነው የምወስደው። በዚህ ለሁለት ቀናት በሚቆየው ስልጠና ኢትዮጵያ፣ ኤርትራ፣ ሱዳን፣ ሶማሌ፣ ግብፅ፣ ሞሮኮና ዲሞክራቲክ ሪፐብሊክ ሰሃራ እየተሳተፉ ይገኛሉ። የአፍሪካ ህጻናት አጀንዳ 2040 በህፃናት መብትና ደህንነት ዙሪያ በ2040 በህፃናት ዙሪያ መተግበር ያለባቸው ትምህርት፣ ጤናና መሰረታዊ ነገሮች እንዲሟሉላቸው ከግጭትና አመፅ እንዲሁም ከነፃ ጉልበትና ምዝመዛ ነፃ እንዲሆኑ በአፍሪቃ አገራት የተፈረመ ሰነድ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስ